ኦሪት ዘኍልቍ ምዕራፍ ሶስት እግዚአብሔርም በሲና ተራራ ላይ ሙሴን በተናገረበት ቀን የአሮንና የሙሴ ትውልድ ይህ ነበር። የአሮን ልጆች ስም ይህ ነው፣ በኵሩ ናዳብ፣ አብዩድ፣ አልዓዛር፣ ኢታምር። የተቀቡ ካህናት በክህነትም ያገለግሉ ዘንድ የቀደሳቸው የአሮን ልጆች ስም ይህ ነው። ናዳብና አብዩድ በሲና ምድረ በዳ በእግዚአብሔር ፊት ልዩ እሳት ባቀረቡ ጊዜ በእግዚአብሔር ፊት ሞቱ፣ ልጆችም አልነበሯቸውም። አልዓዛርና ኢታምር በአባታቸው በአሮን ፊት በክህነት ያገለግሉ ነበር። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፤ የሌዊን ነገድ አቅርበህ ያገለግሉት ዘንድ በካህኑ በአሮን ፊት አቁማቸው። የማደሪያውንም ሥራ ይሠሩ ዘንድ እርሱንና ማኅበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ። የማደሪያውንም ሥራ ይሠሩ ዘንድ የመገናኛውንም ድንኳን ዕቃ ሁሉ ይጠብቁ፣ የእስራኤልን ልጆች ለማገልገል የሚያስፈልገውንም ነገር ይጠብቁ። ሌዋውያንም ለአሮን ለልጆቹ ትሰጣለህ፤ ከእስራኤል ልጆች ለእርሱ ፈጽመው ተሰጡ። አሮንና ልጆቹን አቁማቸው፣ ክህነታቸውንም ይጠብቁ። ሌላ ሰውም ቢቀርብ ይገደል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። እነሆ እኔ በእስራኤል ልጆች ዘንድ ማሕፀን በሚከፍተው በበኵሩ ሁሉ ፈንታ ሌዋውያን ከእስራኤል ልጆች መካከል ወስጃለሁ። በኵር ሁሉ ለእኔ ነውና ሌዋውያን ለእኔ ይሁኑ። በግብፅ ምድር በኵርን ሁሉ በመታሁ ቀን ከእስራኤል ዘንድ በኵርን ሁሉ ሰውንና እንስሳን ለእኔ ለይቻለሁ። ለእኔ ይሁኑ፣ እኔ እግዚአብሔር ነኝ። እግዚአብሔርም ሙሴን በሲና ምድረ በዳ እንዲህ ብሎ ተናገረው። የሌዊን ልጆች በየአባቶቻቸው ቤቶች በየወገናቸውም ቁጠር፣ ወንዱን ሁሉ ከአንድ ወር ጀምሮ ከዚያም በላይ ያለውን ቁጠራቸው። ሙሴም እንደ እግዚአብሔር ቃል እንዳዘዘው ቈጠራቸው። የሌዊ ልጆችም በየስማቸው እነዚህ ናቸው፤ ጌድሶን፣ ቀዓት፣ ሜራሪ። የጌድሶንም ልጆች ስሞች በየወገናቸው እነዚህ ናቸው፤ ሎቤኒ፣ ሰሜኢ። የቀዓትም ልጆች በየወገናቸው እንበረም፣ ይስዓር፣ ኬብሮን፣ ዑዝኤል። የሜራሪም ልጆች በየወገናቸው ሞሐሊ፣ ሙሲ። የሌዋውያን ወገኖች በየአባቶቻቸው ቤቶች እነዚህ ናቸው። ለጌድሶን የሎቤናውያን ወገን የሰሜአውያንም ወገን የነበሩት የጌልሶናውያን ወገኖች እነዚህ ናቸው። ከእነርሱ የተቈጠሩት የወንዶች ሁሉ ቁጥር ከአንድ ወር ጀምሮ ከዚያም በላይ የተቈጠሩት ሰባት ሺህ አምስት መቶ ነበሩ። የጌድሶናውያን ወገኖች ከማደሪያው በኋላ በምዕራብ በኩል ይሰፍራሉ። የጌልሶናውያንም አባቶች ቤት አለቃ የዳኤል ልጅ ኤሊሳፍ ይሆናል። ጌድሶናውያንም በመገናኛው ድንኳን የሚጠብቁት ማደሪያው፣ ድንኳኑም፣ መደረቢያውም፣ የመገናኛው ድንኳን ደጃፍ መጋረጃ፣ በማደሪያውና በመሠዊያው ዙሪያ ያለው የአደባባዩ መጋረጃዎች፣ የአደባባዩም ደጃፍ መጋረጃ፣ ለማገልገሉም ያሉት ገመዶች ሁሉ ይሆናል። ከቀዓትም የእንበረማውያን ወገን፣ የይስዓራውያን ወገን፣ የኬብሮናውያንም ወገን የዑዚኤላውያንም ወገን ነበሩ። የቀዓታውያን ወገኖች እነዚህ ናቸው። ወንዶች ሁሉ እንደ ቁጥራቸው ከአንድ ወር ጀምሮ ከዚያም በላይ ስምንት ሺህ ስድስት መቶ ነበሩ። መቅደሱንም ይጠብቁ ነበር። የቀዓት ልጆች ወገኖች በማደሪያው አጠገብ በደቡብ በኩል ይሰፍራሉ። ይሰፍራሉ የቀዓታውያን ወገኖች አባቶች ቤት አለቃ የኡዚኤል ልጅ ኤሊሳፍን ይሆናል። ታቦቱንም ገበታውንም መቅረዙንም መሠዊያዎቹንም የሚያገለግሉበትንም የመቅደሱን ዕቃ መጋረጃውንም ማገልገያውንም ሁሉ ይጠብቃሉ። የሌዋውያንም አለቆች አለቃ የካህኑ የአሮን ልጅ አልዓዛር ይሆናል። እርሱም መቅደሱን በሚጠብቁት ላይ ይሆናል። ከሜራሪ የሞሖላውያን ወገን የሙሳውያንም ወገን ነበሩ። የሜራሪ ወገኖች እነዚህ ናቸው። ከእነርሱም ወንዶች ሁሉ እንደ ቁጥራቸው ከአንድ ወር ጀምሮ ከዚያ በላይ የተቈጠሩት ስድስት ሺህ ሁለት መቶ ነበሩ። የሜራሪም ወገኖች አባቶች ቤት አለቃ የአቢካኢል ልጅ ሱሪኤል ነበር። በማደሪያው አጠገብ በሰሜን በኩል ይሰፍራሉ። የሜራሪም ልጆች የሚጠብቁት የማደሪያው ሳንቆች፣ መወርወሪያዎችም፣ ተራዳዎችም እግሮችም ዕቃውም ሁሉ ማገልገያውም ሁሉ በዙሪያውም የሚቆሙ የአደባባዩ ምሰሶች እግሮቹም፣ ካስማዎቹም፣ አውታሮችም ይሆናሉ። በማደሪያውም ፊት በምስራቅ በኩል በመገናኛው ድንኳን ፊት በስተ ፀሐይ መውጫ የሚሰፍሩት ሙሴና አሮን ልጆቹም ይሆናሉ። መቅደሱንም ለእስራኤል ልጆች ይጠብቃሉ። ልዩም ሰው ቢቀርብ ይገደል። በእግዚአብሔር ትእዛዝ ሙሴና አሮን የቆጠሩ አቸው። ከሌዋውያን ወንዶች ሁሉ ከአንድ ወር ጀምሮ ከዚያ በላይ በየወገናቸው የተቆጠሩት ሁሉ ሀያ ሁለት ሺህ ነበሩ። እግዚአብሔር ሙሴን የእስራኤልን ልጆች ወንዱን በኩር ሁሉ ቁጠር፣ ከአንድ ወር ጀምሮ ከዚያም በላይ ያሉትን የስማቸውን ቁጥር ውሰድ፣ ሌዋውያንም በእስራኤል ልጆች በኩር ሁሉ ፈንታ የሌዋውያንንም እንስሶች በእስራኤል ልጆች እንስሶች በኩር ሁሉ ፈንታ ለእኔ ለእግዚአብሔር ውሰድ አለው። ሙሴም እግዚአብሔር እንዳዘዘው የእስራኤል ልጆች በኩር ሁሉ ቈጠረ። ከእነርሱም የተቈጠሩ ወንዶች በኩሮች ሁሉ በየስማቸው ከአንድ ወር ጀምሮ ከዚያም በላይ ሀያ ሁለት ሺህ ሁለት መቶ ሰባ ሦስት ነበሩ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሌዋውያንን በእስራኤል ልጆች በኩር ሁሉ ፈንታ የሌዋውያንንም እንስሶች በእንስሶቻቸው ፈንታ ውሰድ፣ ሌዋውያንንም ለእኔ ይሁኑ። እኔ እግዚአብሔር ነኝ። በሌዋውያን ላይ ከእስራኤል ልጆች በኵር ስለ ተረፉት ስለ ሁለቱ መቶ ሰባ ሦስት ቤዛ በየራሱ አምስት ሰቀል ውሰድ። እንደ መቅደሱ ሰቀል ሚዛን ትወስዳለህ። ሰቀሉም ሃያ አቦሊ ነው። ስለ ተረፉትም የመቤዣውን ገንዘብ ለአሮንና ለልጆቹ ስጥ። ሙሴም በሌዋውያን ከተቤዡት በላይ ከተረፉት ዘንድ የመቤዣውን ገንዘብ ወሰደ። ከእስራኤል ልጆች በኵሮች ገንዘብን ሺህ ሦስት መቶ ስድሳ አምስት ሰቀል እንደ መቅደሱ ሰቀል ሚዛን ወሰደ። እንደ እግዚአብሔርም ቃል እግዚአብሔር ሙሴን እንዳዘዘው ሙሴ የመቤዣውን ገንዘብ ለአሮንና ለልጆቹ ሰጠ።